የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና ለህክምና ወደ ውጭ ሀገራት የሚሄዱ የኢትዮጵያ መንግስት የስራ ኃላፊዎች ከዚህ በኋላ በመከላከያ ስፔሻላይዝድ ሪፈራል ሆስፒታል እንደሚታከሙ ጠቅላይ ሚኒስትር አብይ አህመድ ተናገሩ አብይ የመንግስት የስራ ኃላፊዎች ማንኛውም የውጭ ሀገር ህክምና ቀጠሮ ከመከላከያ ስፔሻላይዝድ ሪፈራል ሆስፒታል ውጪ እንደማይፈቀድ ገልጸዋል የኬንያ ሰብዓዊ መብቶች ኮሚሽን በቅርቡ ከተከሰተው ከባድ ጎርፍ ተጎጂዎችን መጠበቅ አልቻሉም፣ ቸልተኛም ነበሩ ባሏቸው ሶስት ባለስልጣናት ላይ ክስ መሰረተ። ደቡብ ሱዳን ከአንድ የተባበሩት አረብ ኤምሬቶች ኩባንያ 13 ቢሊዮን ዶላር ለመበደር መቃረቧን የተባበሩት መንግስታት ባለሙያዎች ገለጹ። ደቡብ ሱዳን ብድሩን ካገኘች ለ17 ዓመታት በድፍድፍ ነዳጅ ዕዳዋን ትከፍላለች። በደቡባዊ ጋዛ የምትገኘው ራፋህ ዛሬ ቅዳሜ ከባድ ውጊያና የአየር ድብደባ አስተናገደች። በአፍጋኒስታን ከባድ ዝናብ ባስከተለው ጎርፍ ቢያንስ 68 ሰዎች ህይወታቸውን እንዳጡ የሀገሪቱ መንግስት አስታወቀ። ዜናው በዝርዝር ለህክምና ወደ ውጭ ሀገራት የሚሄዱ የኢትዮጵያ መንግስት የስራ ኃላፊዎች ከዚህ በኋላ በመከላከያ ስፔሻላይዝድ ሪፈራል ሆስፒታል እንደሚታከሙ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አብይ ይህን የተናገሩት ከ35 ዓመታት በፊት የተጀመረ የተባለና በቢሾፍቱ የተገነባ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ዛሬ ቅዳሜ በተመረቀበት ወቅት ነው። ሆስፒታሉ ሲመረቅ የመከላከያና የጤና ሚኒስትሮችን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። በመርሃ ግብሩ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ ከእንግዲህ በኋላ ቢያንስ ቢያንስ ወደ ተለያዩ ሀገራት ለህክምና የሚሄዱ የመንግስት የስራ ኃላፊዎች የህክምና ቦታቸው ቢሾፍቱ እንደሚሆን ተናግረዋል። አብይ የመንግስት የስራ ኃላፊዎች ማንኛውም የውጭ ሀገር የህክምና ቀጠሮ ከመከላከያ ስፔሻላይዝድ ሪፈራል ሆስፒታል ውጪ እንደማይፈቀድ ገልጸዋል። የጤና ሚኒስቴር እና የጠቅላይ ሚኒስትር ጽህፈት ቤት ጉዳዩን እንዲያስፈጽሙ ኃላፊነት ተሰጥቷቸዋል። የኬንያ ሰብአዊ መብቶች ኮሚሽን በቅርቡ ከተከሰተው ከባድ ጎርፍ ተጎጂዎችን መጠበቅ አልቻሉም ቸልተኛም ነበሩ ባላቸው ሶስት ባለስልጣናት ላይ ክስ መሰረተ። ክሱ ከትላንት በስቲያ ሐሙስ መመስረቱን የኬንያ ሰብአዊ መብቶች ኮሚሽን ጠበቃ ኬሊ ማሌኒያ ለጀርመን ዜና አገልግሎት ተናግረዋል። ክስ የተመሰረተባቸው የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪንዲኬ ኪቱሪ፣ የአካባቢ ሚኒስትሩ ሶያ ፓንቶያና፣ የመሬት ሚኒስትሩ አሊያስ ዋሆሜ ናቸው። የኬንያ ጠቅላይ አቃቢ ህግ፣ የኬንያ የባቡር ኩባንያና ሌሎች በርካታ የመንግስት ተቋማትም በክሱ ተካተዋል። የኬንያ ሰብአዊ መብቶች ኮሚሽን ለጎርፍ አደጋ ተጎጂዎች አፋጣኝ ሰብአዊ እርዳታ እንዲቀርብና ካሳ እንዲከፈላቸው ፍርድ ቤት ትዕዛዝ እንዲሰጥ ይፈልጋል። የሀገሪቱ የአየር ትንበያ መስሪያ ቤት ከአደጋው በፊት በቂ ማስጠንቀቂያ በመስጠቱ የኬንያ ሰብአዊ መብቶች ኮሚሽን የተወሰነውን ስቃይና ሞት ማስቀረት ይቻል ነበር ሲል ይሞግታል። ካለፈው መጋቢት ጀምሮ ከባድ ዝናብ ባስከተለው ጎርፍ ሳቢያ በኬንያ በትንሹ 257 ሰዎች ሞተዋል። ደቡብ ሱዳን ከአንድ የተባበሩት አረብ ኤሚሬቶች ኩባንያ 13 ቢሊዮን ዶላር ለመበደር መቃረቧን የተባበሩት መንግስታት ባለሙያዎች ገለጹ። በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ግዢ ማዕቀብ የሚቆጣጠሩት የድርጅቱ ባለሙያዎች ለጸጥታ ጥበቃው ምክር ቤት ባቀረቡት ሪፖርት ሀገሪቱ ገንዘቡን የምትበደረው ሐማድ ቢን ካሊፋ ዲፓርትመንት ኦፍ ፕሮጀክትስ ከተባለ ኩባንያ መሆኑን አስታውቀዋል። የብድር ስምምነቱን በታህሳስና የካቲት መካከል በደቡብ ሱዳን የፋይናንስ ሚኒስትር የተፈረመ እንደሆነ የባለሙያዎቹን ሰነድ የተመለከተው አሶሼትድ ፕሬስ ዘግቧል። የብድሩ ሰባ በመቶ ለመሠረተ ልማት ግንባታ የታቀደ ሲሆን በመጀመሪያው ዙር አምስት ቢሊዮን ዶላር ገደማ ለደቡብ ሱዳን ይለቀቃል ደቡብ ሱዳን ከሶስት ዓመታት እፎይታ በኋላ ለ17 ዓመታት ድፍድፍ ነዳጅ ለኩባንያው እያቀረበች ዕዳዋን ትከፍላለች። የብድሩ መጠን አብዛኛውን የደቡብ ሱዳን ገቢ ለረዥም ዓመታት ለዕዳ ክፍያ እንዲውል ሊያደርግ እንደሚችል ባለሙያዎቹ ለጸጥታ ጥበቃ ምክር ቤቱ ባቀረቡ ሰነድ ገልጸዋል። በዱባይ የተመዘገበው ኩባንያ የስልክ ቁጥሩ በማውጫዎች ላይ የማይገኝ ድረገጽም የሌለው እንደሆነ አሶሽየትድ ፕሬስ ዘግቧል። በተባበሩት መንግስታት የተባበሩት አረብ ኤምሬቶች ተልእኮ ኩባንያው የግል ነው በሚል አመክንዮ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ደቡብ ሱዳን በነዳጅ የበለጸገች ሀገር ብትሆንም ዕዳዋን ለመክፈል የተቸገረች ሆናለች። ሀገሪቱ ከቃጣር የተበደረችው 700 ሚሊዮን ዶላር መክፈል ተስኗት ጉዳዩ ከዓለም አቀፍ የኢንቨስትመንት ግልግል ማዕከል ደርሷል። የምስራቅና ደቡባዊ አፍሪቃ የንግድና ልማት ባንክ 151 ሚሊዮን ዶላር ገደማም ዕዳ አለባት። ይህ ዶይቼ ቨለ ነው። በደቡባዊ ጋዛ የምትገኘው ራፋ ዛሬ ቅዳሜ ከባድ ውጊያና የአየር ድብደባ አስተናገደች። የእስራኤል ጦር ከሰባ በላይ ኢላማዎችን የሀገሪቱ አየር ኃይል እንደደበደበ ወታደሮችም በምስራቃዊ ራፋህ እየተዋጉ መሆኑን አስታውቋል። በራፋህ በሚገኝ መጠለያ ጣቢያ በእስራኤል ጥቃት ሁለት ሰዎች መገደላቸውን የኩዌት ሆስፒታል አስታውቋል። የዓይን እማኞች በከተማዋ ደቡብ ምስራቅ ኃይለኛ የተኩስ ልውውጥ መደረጉንና የአየር ድብደባ መፈጸሙን ለፈረንሳይ ዜና አገልግሎት ተናግረዋል። የእስራኤል ጦር በራፋህ ወታደሮች የታለመ ወታደራዊ ተልዕኮ ማድረጋቸውንና የጦር መሳሪያዎች መገኘታቸውን ገልጿል። በጃባሊያ የስደተኞች መጠለያ ከባድ ውጊያ መኖሩን የፈረንሳይ ዜና አገልግሎት ዘጋቢዎች የዓይን ማኞችና የሕክምና ባለሙያዎች ገልጸዋል። የጋዛ የጤና ሚኒስቴር ባለፉት 24 ሰዓታት ብቻ 83 ፍልስጤማውያን መገደላቸውን አስታውቋል። በሐማስ የሚመራው የጤና ሚኒስቴር መረጃ መሠረት በጋዛ ጦርነት ከተጀመረ ወዲህ የተገደሉ ሰዎች ቁጥር 35386 ደርሷል። በጋዛ ሰርጥ ከ79366 ሰዎች ተጎድተዋል። እስራኤል በራፋ የተገደበ ያለችውን ወታደራዊ ተልእኮ ከጀመረች ከአስር ቀናት በላይ አልፈዋል። ጦርነቱ የጋዛ ነዋሪዎችን ለከፋ የሰብአዊ ቀውስ የዳረገ ሲሆን አሜሪካ በሰራችው ተንሳፋፊ ወለል የተወሰነ ሰብአዊ እርዳታ ወደ ጋዛ መድረሱን የእስራኤል ጦር አስታውቋል። በአፍጋኒስታን ከባድ ዝናብ ባስከተለው ጎርፍ ቢያንስ 68 ሰዎች ህይወታቸውን እንዳጡ የሀገሪቱ መንግስት አስታወቀ። ዝናብ የበረታበት የጎር ግዛት አገረ ገዢ ቃል አቀባይ አብዱል ዋሂድ ሐማስ እስካሁን በተሰበሰበው መረጃ 50 ሰዎች መሞታቸውን አረጋግጠዋል። በሰሜናዊ አፍጋኒስታን ፋራያባ በተባለ ግዛት ሌሎች 18 ሰዎች በተመሳሳይ የጎርፍ አደጋ ህይወታቸውን እንዳጡ የአካባቢው ባለሥልጣናት ተናግረዋል። በሁለቱም ግዛቶች ቁጥራቸው በውል የማይታወቅ ሰዎች እስካሁን የገቡበት ስለማይታወቅ የሟቾች ቁጥር ሊጨምር ይችላል የሚል ስጋት አለ። ኃይለኛ ዝናብ ያስከተለው ጎርፍ በሺዎች የሚቆጠሩ የቤት እንስሳት መግደሉን፣ የመኖሪያ ቤቶች ህንፃዎችና የእርሻ ማሳዎች ማውደሙን ባለ ባለስልጣናቱ ገልጸዋል። በሰሜናዊ አፍጋኒስታን ባለፈው ሳምንት የጣለ ከባድ ዝናብ ባስከተለው ጎርፍ ከ300 በላይ ሰዎች መሞታቸውን የሀገሪቱ መንግስትና የተባበሩት መንግስታት ድርጅት አስታውቀው ነበር። ፕሬዚደንት ቮሎዶሚር ዜሌንስኪ በካርካይቭ ግዛት በኩል ድል የቀናት ሩሲያ በሰሜን ምስራቅ ዩክሬን ጥቃቷን ልታጠናክር እንደምትችል ተናገሩ። ሀገራቸው የሩሲያ እንግስጋሴ ለመግታት በጦር አውድማዎች ከሚያስፈልጋት የአየር መከላከያ ያላት አንድ አራተኛው ብቻ እንደሆነ አስጠንቅቀዋል። የሩሲያ ወታደሮች ባለፈው ሳምንት በካርካይፍ ግዛት በኩል በከፈቱት ድንገተኛ ጥቃት ላለፈው አንድ ዓመት ከስድስት ወር ከተቆጣጠሩት የበለጠ አካባቢ በእጃቸው አስገብተዋል። ዜሌንስኪ የሩሲያ ወታደሮች በዩክሬን ኃይሎች ከመገታታቸው በፊት ከአምስት እስከ አስር ኪሎ ሜትር ዘልቀው መግባታቸውን ለፈረንሳይ ዜና አገልግሎት ተናግረዋል። የሩሲያ ጥቃት ትልቅ ስኬት ነው ማለት የችግራቸው ፕሬዝደንቱ፣ ይሁንና ወደ ዩክሬን ግዛት ዘልቀው እየገቡ መሆኑን አረጋግጠዋል። በካርካይቭ ያለው ሁኔታ በቁጥጥር ስር ውሏል ያሉት ዜሌንስኪ ሙሉ በሙሉ እንዳልተረጋጋ ግና አምነዋል። በሩሲያ ላይ የአየር የበላይነትን ለመቀዳጀት ዜሌንስኪ እንዳሉት ዩክሬን ከ120 እስከ 130 የሚሆኑ ኤፍ 16 ወይም ሌሎች ዘመናዊ ተዋጊ የጦር ጀቶች ያስፈልጓታል። ዩክሬንን ለመከላከል ከሚያስፈልጉን ያለን 25 በመቶ ብቻ ነው ሲሉ ዜሌንስኪ ተናግረዋል። በወታደሮች ቁጥርና በሞራል ረገድ ዩክሬን ችግሮች እንደገጠሟት ያመኑት ፕሬዝደንቱ አንዳንድ የጦር ብርጌዶች ባዶ መሆናቸውን ገልጸዋል። ዩክሬን ዛሬ ስራ ላይ በምታውለው ሕግ እድሜያቸው ከ25 ዓመት በላይ የሆናቸው የሀገሪቱ ዜጎች በውትድርና ማገልገል ይጠበቅባቸዋል። እስካሁን ድረስ በውትድርና ለመመልመል የሚገደዱት እድሜያቸው ከ27 ዓመት በላይ የሆናቸው ዩክሬናውያን ብቻ ነበሩ። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ለሕክምና ወደ ውጭ ሀገራት የሚሄዱ የኢትዮጵያ መንግስት የስራ ኃላፊዎች ከዚህ በኋላ በመከላከያ ስፔሻላይዝድ ሪፈራል ሆስፒታል እንደሚታከሙ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አብይ የመንግስት የስራ ኃላፊዎች ማንኛውም የውጭ ሀገር የሕክምና ቀጥሮ ከመከላከያ ስፔሻላይዝድ ሪፈራል ሆስፒታል ውጪ እንደማይፈቀድ ገልጸዋል። የኬንያ ሰብአዊ መብቶች ኮሚሽን በቅርቡ ከተከሰተው ከባድ ጎርፍ ተጎጂዎችን መጠበቅ አልቻሉም ቸልተኛም ነበሩ ባላቸው ሶስት ባለስልጣናት ላይ ክስ መሰረተ። ደቡብ ሱዳን ከአንድ የተባበሩት አረብ ኤምሬቶች ኩባንያ 13 ቢሊዮን ዶላር ለመበደር መቃረቧን የተባበሩት መንግስታት ባለሙያዎች ገለጹ። ደቡብ ሱዳን ብድሩን ካገኘች ለ17 ዓመታት በድፍድፍ ነዳጅ ዕዳዋን ትከፍላለች። በደቡባዊ ጋዛ የምትገኘው ራፋህ ዛሬ ቅዳሜ ከባድ ውጊያና የአየር ድብደባ አስተናገደች። በአፍጋኒስታን ከባድ ዝናብ ባስከትለው ጎርፍ ቢያንስ 68 ሰዎች ህይወታቸውን እንዳጡ የሀገሪቱ መንግስት አስታወቀ። ዜናው በዚያው አበቃ። ጤና ይስጥልኝ።